ከቤንሻንጉል ጉምዝ ክልል የተፈናቀሉ የአማራ ተወላጆች እንዲመለሱ ጥሪ ቀረበ ተባለ። የሪፖርተር ጋዜጣ በዛሬው የረቡዕ እትሙ የክልሉ ፕሬዝደንት አቶ አህመድ ናስር የአማራ ተወላጆች ከመኖሪያቸው የተፈናቀሉት በበታች አመራሮች ግብታዊ እርምጃ በመሆኑ ወደ ነበሩበት እንዲመለሱ ጥሪ ቀርቧል ማለታቸውን ዘግቧል። የሪፖርተር ጋዜጣ እንደሚመለሱ ለይቶ የጠቀሰው ከቤንሻንጉል ጉምዝ ክልል ካማሽ ዞን ያሶ ወረዳ የተፈናቀሉትን ዜጎች ነው። ከቤንሻንጉል የሚፈናቀሉትን የአማራ ተወላጆች ጉዳይ በመከታተል ላይ የሚገኙት የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ ተስፋዬ ታሪኩ የተፈናቀሉ ዜጎች ከፍኖተ ከተማ በሃያ አንድ አውቶቡሶች ተሳፍረው እንዲመለሱ መደረጉን አረጋግጠውልናል። ዛሬም ወደ ክልል መስተዳደሩ ፕሬዝደንት አቶ አህመድ ናስር ያደረግነው ተደጋጋሚ የስልክ ጥሪ መልስ አላገኝም። ትዝታ በላቸው ተፈናቃዮችን አነጋግራለች። ሰዎቹ ጥቃት እንዳይደርስባቸው በመስጋት ስማቸው እንዳይገለጽ ጠይቀዋል። ወደ ቃለ ምልልሱ እንለፍ። አመሰግናለሁ። አሁን የት ነው የሚገኙት? ክልል ሶስት አማራ ክልል ከቻግኒ ከተማ። ስንት ቀን ሆነ ከበንሻንጉል ጉሙዝ ከተፈናቀላችሁ? ምናልባት እኔ ከዛው ከአሜሪካ የጠየቁኝ በስሜ የእኛን መፈናቀል ገለጹ እንደዚህ አድርጓል ተብዬ ተፈለግኩኝ። እኔ በዚያን ሰዓት እንደ ወጣው ንብረት ሄድም አላነሳሁ። ስንት ቀን ሆነው? አሁን ያው ወር ከሁለት ሳምንት ማለት አርባ ሰባት ቀን ነው አሁን የለቀቁት። የሪፖርተር ጋዜጣ ዛሬ እንደ ጻፈው አቶ አህመድ ናስር፣ የበንሻንጉል ጉሙዝ ክልል ፕሬዚደንት፣ የተፈናቀሉት አማሮች እንዲመለሱ ተነግሯቸዋል እየመለስን ነው ብለዋል። እርስዎ ይህን ሰምተዋል? እኛ በቢኒሻንጉል ጉምዝ ክልል መተከል ዞን በቡለን ወረዳ በአስራ ዘጠኙ ቀበሌ ውስጥ በአሩዳ ቀበሌ ውስጥ ነው ያለሁን። ምናልባት እንግዲህ የተለየ የሌላው እነ ዶቢ፣ እነ ጭላንቆ፣ እነ ባኩጂ፣ እነ ጎደራሬ፣ እነ አይጋሌ፣ እነ ይፓር ብዙ ናቸው። ብቻ ኔ በፊቴ የማውቃቸውን ነው ማዋሳሽ ይቅርታ እርጊልኝ። እነ አዲስ አለም እነ ማጣ አሉበት በዚህ ክልል ነው እኛ የወጣ ነው። ሌላው በከማሽ ዞን ደግሞ በከፊሉ እንዲሁ በአማራ ክልል በፉነተ ሰላም ውስጥ ሰፍሮ የሚገኘውን ዛሬ እዚሁ ከቻግኒ ከተማ ከስምሪት አውቶቢሶች እየወጡ አመድና ስር ወደ አገር መለሰ ሲባል እንሰማለን። ወሬ ነው የምሰማው። እኛ ግን በቻግኒ ከተማ ተፈናቃዩ መሰብሰብ የጀመረው ያው ከዚያ ውጣ እየተባለ እየተባረረ አሁን ወደ አራተኛ ቀኑ ነው ከእኛ ወክለን ከዚሁ ወደ ሀገር አቀፍ አዲስ አበባ አምስት ሰዎችን ልከን ነበረ። አምስት ሰዎችን ልከን አርሶ አደሮችን እኔ አርሶ አደሮችን የሀገር አቀፉ መስሪያ ቤት አመድ ናስርን በስልክ አነጋግረ ነው ቤት የሌላቸውን እንዲሁም በቅርቡ የመጡትን ነው እንጂ ሊሄዱ ወደ ሀገራቸው እንዲመለሱ ያደረግነ ቤት ያላቸውን አባወራዎች አልነካንም የሚል ስለሰጠን ሄዱ ሲባሉ የላክናቸው ሰዎች የለም። ይሄ ከሆነ እናንተ በአካል መጣችሁ ከቦታው ድረስ የአባወራውንም ሆነ የማዋራዋን ቤት ማየት አለባችሁ ተብሎ ቀጠሮ ተቀብለው ለሰኞ ይመጣሉ ተብለው ትላንት ሰኞ ህብረተሰቡ ቢያንስ ወደ ሺህ ሁለት መቶ ምናምን ይጠጋል። ቻግሪ ከተማ በሙስሊሙ ህብረተሰብም ሆነ በክርስቲያኑ በማዋጣት እየተመገበ ይገኛል። አሁን ከእናንተ መካከል ነው አምስት ሰው አዋጣችሁ ወደ ማዕከላዊ መንግስት የላካችሁትና ማንን ነው አናግረው የመጡት? እነኝህ አምስት ሰዎች መስሪያ ቤቱ ያውቁታል። የኢትዮጵያ እምባ ጠባቂ መስሪያ ቤት፣ የፌዴራሎች ሚኒስቴር መስሪያ ቤት እንደሚሉኝ ከሆነ የፌዴራል መስሪያ ቤትና እንዲሁም የኢትዮጵያ እምባ ጠባቂ መስሪያ ቤት አቶ አህመድ ናስርን በስልክ እንዳነጋገሩና እየተሸኙ ያሉት ቅርብ ጊዜ የመጡ እንጂ ለረጅም አመታት በንሻንጉል የኖሩት አይደሉም ብሎ እንደነገሯቸው ነው። አዎ ይህን ተናግሮ እንደገና ወክለን የላክናቸው ሰዎች ይሄን አለ ብሎ ሲላቸው እሺ እናንተ ዋሽታችሁ ይሆናል ይ ከተሰራ መታወቂያችሁንም ስጡን እኛ በአካል መጠን እኔ ብለው የእነሱን መታወቂያ ፎቶኮፒ አድርገው ከያዙ በኋላ ይመጣሉ ብለን ስንጠብቅ የቀሩበትን ምክንያት አናውቅም፣ ቀርተዋል። እንዲሁም ህዝቡ ያው ሀብት ንብረቱን እንዳጋጣሚ አጋጣሚ ውጣ ሳይጠቀልል ከፊሉ ህዝብ ንብረቱንም ሳይሸክፍ ነው እንዲሁ የወጣው። ሲነደው በቻግኒ ከተማ ላይ ያለምንም ፈቃድ ህዝብ ሰላማዊ ሰልፍ መብታችን ይጠበቅ የሚለውን ይገልጻል። መቼ ነው ይሄ? ዛሬ ሮብ ነው። ማስገኘ ማስገኘ ትናንት። እሺ ይህን ሲገልጽ ለምንድን ነው ያለ ፈቃድ ብሶታችሁ ትክክል ነው ይላል። የከተማው ከንቲባም ሆነ የከተማው ፖሊስ የእናንተ ብሶት የእኛም ብሶት ነው፣ ትክክል እናውቃለን፣ እንደ ከፋችሁ እናውቃለን። ከስሜት ተነሳችሁ ይሄን ልታደርጉ ለምን የቻላችሁ ተብለን ያው የተወሰነ ሰዎች ሰባት ሰዎች ሀያ አራት ሰዓት አስረን ይቅርታ ጠይቀን ወጥተናል። ቀደም ብዬ እንደ ጠቀስኩ ሎት ፕሬዚደንት አህመድ ናስር ሰዎቹን እየመለስን ነው ብለው ተናግረዋል። እርስዎ እስካሁን ከሌላ የበንሻንጉል ጉሙዝ አካባቢ የተፈናቀሉትን ነው እንጂ ከመተከል ዞን ቡለን ወረዳ ከነዚህ ከ19 ቀበሌዎች የተውጣጣ ነው። እዚሁ ቻግኒ ነው የምንገኘው ነው የሚሉኝ። የተመለሰ በሌላ በካማሽ ዞን የተፈናቀለው ነው ያው በቤኒሻንጉል ጉሙዝ ክልል ይሁን እንጂ ከማሺ ዞን የተፈናቀሉትን ነው መለሰ ሲባል ምን ሰማ እንጂ የመተከል ዞን በቡለን ወረዳ የተፈናቀለ አንዳችም የተመለሰ የለም። እሺ፣ እሺ። እንግዲህ ይሄንን ጉዳይ እንከታተላለን አ አንዴ አንዴ፣ ሄሎ። አቤት። ይሄንን ጉዳይ መሰራጫው ሲተላለፍ ስሜ ባይጠቀስ የተሻለ ይሆናል። አደራ ነው አደራ ነው። እኔ እንግዲህ ያው ንብረቴ ጥዬ መጥቼም ህይወቴን እንዳላጣ አደራ ነው በትክክል እሺ። ሌላ ደግሞ ሀሳብ ለመስጠት የሚጠባበቅ ሰው ነበረ። ጊዜ አላገኘሽን መሰለኝ። ይስጡኝ እስኪ እሳቸው ይንገሩኝ፣ ይግለጹልኝ። ምንድን ነው ሊጨምሩ የፈለጉት? ጨምረው የተቻለ እኔ ያው ከዚያው እንትን ቡለን ወረዳ ዶቢ ቀበሌ ትባላለች። ከዚያው ኗሪ ነኝ። ወደ ሀያ አምስት ዓመት የተቀመጠው ግለሰብ ነኝ። ያው በዚህ በውጡ ምክንያት በሽተኛ ውጣ ተብዬ ከሰው ቅድሚያ ጣተ ብዬ ተለጠፈብኝ ወረቀት የሚለጥፉበት ነገር አለ። ከእንጨት ላይ ለጥፈው ውጣ ይላሉ። እኔ የታመመ ልጃ አለኝ በሽተኛ ልጅ ዛሬ የወለድ የክብር ሰው ነኝ እዚው አገሬን አላውቀውም። ሞት ነው መሄድ ብዬ ጊዜ በመውሰድ በቆይ ከቤቴ ላይ ምናባህ ነው የእናተ ሀገር ነው የአባተ ሀገር ነው ማትወጣተ ብዬ ከሌሊቱ በስድስት ሰዓት ከቤቴ ላይ ገብተው አፍነው ደብድበው እስከ ባለቤቴ ድረስ ከልጆቼ ያለኝን በሽምግልና ያፈራሁትን ንብረት ስልሳ ሺህ ብር ጥሬ ብር ሳጥን ከፍተው ከባለቤቴ ላይ የአንገት ወርቅ አስር መሀለቅ ወርቅ ቆርጠው በመውሰድ ከእህዱ በኋላ ደብድበው እንኳም የሆቴን ከቤቴ ላይ ቢተዊ ጥሩ ነው። ወስደው ተሸክመው ወስደው እስር ቤት ላይ ያመልጣል እየተባሉ እየተደበደፉኝ ያለው ህብረተሰብ ጩሆ ከዚያው ከእስር ቤት ላይ አንስተው ባለው ህክምና ላይ አድርሰው አሁን ባህር ዳርም ሆነ ካለው ሕክምና ሆስፒታል ነፍሴን ተርፍ እገኛለሁኝ። ይህን የመሰለ ከባድ ችግር እየተደረሰ ነው። በሀገሪቱ ላይ ሰው መኖርም አልቻለም። ሐኪም ቤት ላይ ተርፏል። ንብረቱን እንዳይወጣ ልጆቹንም፣ ምሽቱንም እንዳይወጣ ተብዬ ባለቤቴ ከቤት ላይ እያለቀሰች፣ ቤተሰቦቼንም አይቻቸው አላውቅም። መጋቢት አስራ ስድስት ቀን የወጣሁኝ ነኝ። እነማን ናቸው? እንደዛ ሲደበድ ቦት የነበሩት ቀደም ሲል የገለጹትን አይለቃል እየተጠቀሙ ደበደቡኝ የሚሉትን ማን ናቸው ሊገልጿቸው ይችላሉ? ገሌ ገሌ ብለው አውቃለሁኝ። ቢሻንጉል አንዱ ያው የአካባቢው የቀጠናው ኃላፊ ፖሊስ ነው። አቶ ተፈሪ ይባላሉ። የአባታቸውን ስም አላውቀውም። ተፈሪ ይባላል። ሁለተኛ ደርጉ ፈረደ፣ ሶስተኛ ቤሴ ነመራ፣ አራተኛ ሞርኪ ነመራ፣ አምስተኛ ማሙሽ ነመራ። እነኚህ ሁሉ የግል ጥላቻ ወይንም የግል ቂም ነበራቸው ከእርሶ ጋራ? ከዚህ ቀደምም ምናባህ ነው ከዚህ ሀገር ካገራችን ላይ አንተ ድሀ መጠህ አግኝተህ ከዚህ ላይ የከኛ ጋር ጓደኛ ሆነህ ተቀምጠ ያለ በጣም አገርህን እየተባለም ያው እየተደበደቡኝ ከዚህ ቀደምም ነበረ ያለውን በዚያች በዶቢ ጎጥ ያለውን ህዝብ ደብድበው ባለስልጣን ሆነው ህዝቡን ያስወጡት ፖሊስ አካል ጋር ሆነው የጸጥታ ዘርፍ ኃላፊዎችን በመያዝ ያው አንድ ዝርያ አንድ ወገን ናቸው። ከግልገልም የሚሰሩ የአንድ ሰው ዝርያ ናቸው። ይህን እንቅስቃሴ እያደረጉ ከበደል ላይ ይኸው ህዝባችን እያለቀሰና እኔም ያለኝን ወገኔንም ሆነ ልጄ ልጆችን ከየት እንደማነሳ ምግራው ጠፍቶኝ ይኸው ቻግኒ ከተማ ተቀምጬ እገኛለሁኝ። እሺ፣ የደረሰቦትን ስለ ገለጹልን እናመሰግናለን። የክልሉን ፕሬዚደንት ሰሞኑን በሙሉ በስልክ እየሞከርን ነው። አሁን ደግሞ እንዲነሱ የተደረጉ አማሮች እንዲመለሱ ተደርጓል የሚል ሪፖርተር የተባለ ጋዜጣ አውጥቷል። በዚያው መልክ እንግዲህ ልናነጋገራቸው እየሞከርን ነው ህዝብ ላይ እንደዚህ በግል የሚደርሰውንም ጥቃት የተመለከተ እናነሳላቸዋለን። እግዜር ይስጥልኝ። እግዜር ይስጥልን። እናመሰግናለን። አድማጮች ትዝታ በቤንሻንጉል ጉሙዝ ክልል የአማሮችን መፈናቀል በመከታተል ላይ የሚገኙትን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊም አነጋግራለች። አቶ ተስፋዬ ታሪኩ የመያድ ዋና ጸሐፊ፣ በጣም አመሰግናለሁ አሁን ከጎጃም አካባቢ ወደ አዲስ አበባ እየተመለሱ ነው? አዎ አሶሳ ነበርኩኝ፣ ዛሬ አሁን ነቀምት ነኝ። በአሶሳ መጥቼ ነቀምት ነው ያለሁኝ። እስቲ ያለውን ሁኔታ ይግለጹልኝ። ምንድን ነው ያዩት ከበንሻንጉል ጉሙዝ ስለተፈናቀለው የአማራ ህዝብ? እንግዲህ በሁለት መልኩ ነው ከፍለን ማየት የምንችል፣ አንደኛ ተፈናቅለው ፍኖት ሰላም፣ ቻግኒ እና እንዲሁም በየዘመዶቻቸው የተለያየ ቦታ ወደ ቀድሞ ትውልድ ቦታቸው ተሰደው ያሉ ወገኖች አሉ እና እንደዚህ ተፈናቅለው የነበሩትን በተመለከተ ያው ቪኦኤ ላይም ሌሎች ሚዲያዎችም ዘግቦታል። እኛም የምንችለውም ስናደርግ ቆይተናል። ሀገር ውስጥም ውጭም የሚገኘው ኢትዮጵያዊ ጥረት ሲያደርግ ነበር በዚህ ጉዳይ ላይ እንግዲህ ከትናንትና ሰባት ሰዓት ከሰላሳ ማለት ትናንት አንድ ነው ሰባት ሰዓት ተኩል ጀምሮ ወደ ሀያ አንድ መኪና ከሰባት ሰዓት ጀምሮ ሀያ አንድ መኪና እንዲመለሱ ተደርጓል። አሶሳ ማለት ከማሺ ዞን ያሶ ወረዳ ከተፈናቀሉት ውስጥ ሀያ አንድ መኪና ትናንትና ከፍኖተ ሰላም ተጭኗል። አሁን ባለኝ መረጃም እዛ ደውዬ ነበረ እንዲሁ የቀሩትን ሰዎች ወደ ቦታው የመመለስ ስራ እየተሰራ ነው። ከማሺ ዞን ያሶ ወረዳ የተፈናቀሉትን አሁን በሃያ አንድ መኪና አሳፍረው ከፍኖተ ሰላም እየመለሷቸው ነው። የመመለሱ ሁኔታ በምን መልኩ እንደሚካሄድ የተገለጸሎት ነገር አለ? ምክንያቱም አሁን ከእርስዎ ቀደም ብዬ ከመተከል ዞን ቡለን ወረዳ ከተፈናቀሉትና በቻግኒ ሰፍረው ከሚገኙ ሁለት ሺህ ከሚሆኑ ሰዎች መካከል አንዱን አነጋግሬ ነበር። እና ስለመመለስ ምንም የምናውቀው ነገር የለም ነው የሚሉኝ። የመመለሱ ስራ ከዚህ በፊትም የተለመደ ነው። አሁን እየተደረገ ያለው እነሱ በቅዳቸው መሰረት ነው እየተንቀሳቀሱ ያሉ። ነገር ግን ሰሞኑን እነዚህ ሰዎች ለመመለስ ግዴታ የሆነባቸው አንደኛ ህዝቡ ሀገር ውስጥ ከሰፊ እንቅስቃሴ እያደረገ በመሆኑ በውጭም እንደዚሁ ተቃውሞ በመኖሩና ውጥረት ውስጥ ስለገቡ ለማስታገስ ያህል ነው እንጂ በትክክል ይመልሱና ቦታቸው አድርገው አቋቁመው እንደ ቀድሞ ስራቸውን እንዲሰሩ ያደርጓቸዋል ማለት አይደለም። ከዚህ በፊት ሁላችንም እንደምናስታውሰው ከቤንችማጅ ዞን ጉራፋር ላይ የተፈናቀሉ ወገኖችን እንደዚሁ ጫጫታውና ጩኸቱ ሲበዛ ከባህዴን አንድ ተወካይ ተደርጎ አዲስ አበባ የገቡትን መልሰው ወደ ቤንችማች ዞን ወስዶ ጉራፋርዳ ወረዳ ወስደዋቸው ነበረ። ከወሰዷቸው ከሳምንት በኋላ ግን በተናጠል ነው፣ መቶ ሰው አንድ ሺ ሰው ሁለት ሺ ሰው እያሉ ያባረሯቸው፣ እና አሁንም እነዚህን ሰዎች ለመነጣጠል ለመበተን ነው እንጂ በትክክል ወስደው እዛ ለማስፈር እኔ አይመስለኝም። ምክንያቱም ከልምድ ያየ ነው ነው ሌላው ደግሞ ምንድን ነው ቢመለሱ ሴት ነው የሚገቡ እነዚህ ሰዎች ቤት ንብረታቸው ወድሟል። ንብረታቸውም በርካሽ ዋጋ እንዲሸጡ ተደርገዋል። ግማሹም ሳይሸጥ ሜዳ ላይ እንዲቀር ተደርጓል እና እጃቸው ላይ የነበረውም ለትራንስፖርት ኪሳቸው ራሳቸው እንዲያወጡ ተደርጎ ለትራንስፖርት፣ ለምግብ ለተለያየ ነገር ሲያውሉት አልቋል። በምን መልኩ ነው ተመልሰው ሄደው እዛ ባዶ ሜዳ ላይ ወድቀው ተመለሱ ብለን መቀመጥ የሚቻል እና በጣም አስቸጋሪ ነው የሚሆነው። እንግዲህ ምናልባት ቀስ በቀስ ከሁሉም አካባቢ የተፈናቀሉትን መልሰው ሥርዓት ባለው መልኩ ያደላድሏቸው ይሆናል የሚል ግምት ይኖራል ብዬ ነው እኔ ከውጭም ከውስጥም ተቃውሞ ያጋጠመው በመሆኑ በዚህ ሰዓት ይሄንን መፈጸም ለእነሱም አደጋ ስለሚሆን ውጥረቱን ለመቀነስ ነው እንጂ በተግባር አሁን በዚህ ሰዓት ራሱ እየተፈጸመ ያለው ሌላ ነገር ነው፣ በተግባር እያየሁት ያለሁት እኔ። አርባ አምስት ኪሎ ሜትር ባምባሲ የሚባል ወረዳ ላይ ሄጄ ነበረ፣ ትናንትና ማለት ከወደ አራት ሰዓት አካባቢ ሄጄ በቤንሻንጉል ውስጥ ነው። በቤንሻንጉል ውስጥ ነው፣ በምባሲ ባምባሲ አሶሳ ዞን ባምባሲ ወረዳ የሚባል ነው። እሺ ቀጥሉ። ከዚህ በፊትም ከዚህ ወደ ሁለት ሺህ የሚሆኑ ተፈናቅለዋል፣ ከዚህ ወረዳ ማለት ነው ከባምባሲ ወረዳ እና የቀሩ ሰዎች ነበሩ። እነዚህ ሰዎች ሰሞኑን ከየቤታቸው፣ ከየመንገዱ፣ ከስራ ቦታቸው በኃይል አስገድደው ከያዟቸው እና ሀያ አራት ሰዓት ካሰሯቸው በኋላ በታሰሩበት ሰዓት ከፍተኛ ግፍ ተፈጽሞባቸዋል። አንደኛ ሜዳ ላይ ነው እንዲታሰሩ የተደረገ። ሁለተኛ ምንም የቀረበላቸው ምግብ የለም። ሶስተኛ ተሰብስበው አንድ አጥር ውስጥ እንዲቀመጡ ተደርጎ፣ ጭድ በአካባቢው የተከመረ ብዙ ክምር ጭድ ነበር እና እዛ ጭድ ላይ አደጋ ጥለው ያቃጥሉናል ብለው እንዲሸማቀቁ ሲሰጉ እንዲያድሩ ተደርጓል። ከዚያ በኋላም የተለቀቁ በምንድን ነው? እስከ መጋቢት ሀያ ስምንት ሁለት ሺ አምስት አመተ ምህረት ድረስ አካባቢውን ለቅቄ ይወጣለሁ ብለህ ዋስ ማቅረብ እና መፈረም ከቻልክ ነው። ከዛ ቀን በኋላም ማትለቁ ከሆነ ግን እያንዳንድ ፌዴራል አስገብተን እናስቀጠቅጠሃለን የሚል ማስጠንቀቂያ የተሰጣቸው መሆኑን ሌላው ህብረተሰብ በአካባቢው ቤት እንዳይከራይ ማንም እነሱን አማራ እንዳያስጠጋ መመሪያ ተሰጥቷል እና ይህን ሁሉ እየተፈጸመ ባለበት ሁኔታ የተፈናቀሉትን ይመልሷቸዋል? በትክክልም ከምር የተደረገ ነው ብዬ አላምንም። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ ተስፋዬ ታሪኩን እናመሰግናለን። አድማጮች እንዲፈናቀሉ የሚደረጉ ዜጎች ሕጉ በሚፈቅደው መሰረት ንብረታቸው ተመልሶ ወደ ቀያቸው ለመኖር እንዲችሉ መንግስት እርምጃ መውሰድ እንዳለበትም ገልጸውልናል አቶ ተስፋዬ ታሪኩ። ከእርሳቸው ጋር ያደረግነው ቃለ ምልልስ ሰፋ ያለ በመሆኑ ቀሪውን ሌላ ጊዜ እናቀርባለን። የቤንሻንጉል ጉሙዝ ፕሬዚዳንት አቶ አህመድ ናስርን ስለተፈናቀሉ ዜጎች እንዲመለሱ መጠየቅ ለማነጋገር በተደጋጋሚ ስልክ ደውለናል፣ አይነሳም። በዛሬው የሪፖርተር ጋዜጣ ዘገባ ላይ ግን ጥቅስ ኪራይ ሰብሳቢ የበታች አመራሮች በፈጠሩት ችግር የተፈናቀሉ 1346 አባወራዎች ወደ ስፍራቸው እንዲመለሱ ጥሪ ቀርቧል። የጥቅስ መጨረሻ ማለታቸው ተጠቅሷል። ጥሪው የክልሉን ተፈናቃዮች ሁሉ ይጠቀልል እንደሆነ በአጠቃላይ የተፈናቀለው ሕዝብ ቁጥርም እስካሁን ስንት እንደሆነ ግልጽ አይደለም። ፕሬዚደንት አህመድ ናስር ከአሁን ቀደም ለቪኦኤ በሰጡት ቃለ ምልልስ ከመተከል ዞን ቡለን ወረዳ 19 ቀበሌዎች ስለተፈናቀሉ አምስት ሺህ ሰዎች ሲጠየቁ ቦታው ለከተማ ምስረታ ይፈለጋል ማለታቸው አይዘነጋም። በዚሁ እናጠቃልላለን አድማጮቻችን።